የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት 15 2016 ዓ.ም ዝግጅታችን ጀመረ። የፒያሳ ፈረሳና የነዋሪዎቿ ቅሬታ። ከአንቴርና ኮሚሽኖቻች ብታይ በጣም ነው ልጅ የሚያደርገው፣ በጣም ነው የሚረብሻው። አፈራረሱ ራሱ ይሄ በጣም በጣም በጣም በሚያሳዝን ሁኔታ በጣም ነው የሚረብሻው። በፒያሳ አካባቢ ልዩ ስሙ ዶሮ ማነቂያ ተብሎ በሚጠራው ስፍራ ተወልዶ ያደገውን እና። አሁን እንደ ልማት ተነሺ ከሆኑ ነዋሪዎች አንዱ የሆነውን ዮናታን ሀይሉን የሰማችሁት፣ በምሽቱ ሰፋ ያለ ዘገባ ይኖረናል። የሃይማኖት በዓላቶቹን ሃይማኖት ተቋሞች ጋር መነጋገር፣ የብሔራዊ በዓላቶቹን ደግሞ በተለይ ከፖለቲካ ፓርቲዎች ጋር መወያየት፣ የሲቪክ ማህበራት ጀምሮ የተለያዩ የዲሞክራሲ ተቋሞች ሲሳተፉበት ውይይት ሲያደርጉበት ሲያደረጉበት የሚዳበር እና የሚስተካከል ይመስለኛል። ግን ይህን እነዚህን መሰረታዊ የሆነ አካሄዶች መንግስት ካልተከተለ አንድነት የማምጣት ድሉ ጠባብ ሊሆን ይችላል የሚል እምነት አለኝ። አሁን ደግሞ የሰማችኋቸው አቶ ዳዊት ገብሩ ይባላሉ። የሕግ ባለሙያ ናቸው። በቅርቡ የሕዝብ ተወካዮች ምክር ቤት ተወያይቶበት ወደ ቋሚ ኮሚቴ የመራውን የበዓላት አከባበርን ለመወሰን የወጣውን ረቂቅ አዋጅ የሚቃኝ ዘገባ ይኖረናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ መጋቢት 15 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማኅበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን። ዘና የሚያደርጓችሁ ሙዚቃዎችም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ፣ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነ ። ፖላንድ ተፈጽሞብኛል ያለችውን አዲስ የአየር ክልል ጥሰት በተመለከተ ከሩሲያ ማብራሪያ እንደምትጠይቅ አስታውቀች። እሁድ ማለዳ ወደ ዩክሬን ከማቅናቱ በፊት የሩሲያ ሚሳይል የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል ሀገሯን ሁለት ኪሎ ሜትር ያክል የአየር ግዛት መጣሱ የፖላንድ ጦር ቃል አቀባይ ተናግረዋል። የፖላንድ የአየር ክልል በሩሲያ አየር ኃይል በተተኮሰ ክሩዝ ሚሳይል ተጥሷል፣ በማለት በኤክስ ማህበራዊ አውታር ላይ ያተመው የፖላንድ ጦር ተተኳሹ በሉቢን ግዛት ኦሶርዶ መንደር ላይ 39 ያክል ሰከንዶች እንደቆየም አክሏል። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ፓውል ሮንስኪ በበኩላቸው ከሁሉም የሩሲያ ፌዴሬሽንን በዩክሬን ህዝብና ግዛት ላይ የሚያደርገውን የሽብር አየር ጥቃት እንዲያቆም ጦርነቱን በመግታት በራሱ የውስጥ ችግሮች ላይ እንዲያተኩር እንጠይቃለን ብለዋል። ለሮይተርስ የዜናውታል የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሀሪስ በአውሮፓውያኑ 2018 ዓመተ ምህረት በተማሪዎች ላይ የጀምላ ግድያ የተፈጸመበትን የፓርክላንድ ሁለተኛ ደረጃ ትምህርት ቤት ህንፃ በትናንትናው ዕለት ጎብኝተዋል። በዚያም ዳኞች አደገኛ ስለመሆናቸው ያረጋገጡላቸውን ግለሰቦች መሳሪያ በጊዜያዊነት ፖሊሲ እንዲረከብ የሚፈቅድ ህግ ግዛቶች እንዲያወጡ ለመርዳት የሚያስችል መርሃ ግብር ይፋ አድርገዋል። ሐሪስ በጥይት የተበሳሱ የትምህርት ቤቱን ግድግዳዎችና ዛሬም ድረስ በደረቀ ደምና በረገፈ መስታወት የተሸፈነውን ወለል ተመልክተዋል። በየካቲት 14 2018 በተፈጸመው የማርጆሪ ስታማን ዳግላስ ከፍተኛ ሁለተኛ ደረጃ ትምህርት ቤት ጥቃት 14 ተማሪዎችና ሰራተኞች ሲገደሉ፣ 17 ደግሞ ጉዳት ደርሶባቸዋል። ሦስት ፎቆች ባሉት ሕንፃ ውስጥ የሚገኙ አዳራሾችና መማሪያ ክፍሎች በጥቃት ወቅት የሸሹ ተማሪዎች የተዋቸው ጫማዎችና የተወለጉ የፍቅር ቀና አበቦች እንዲሁም ፊኛዎች ዛሬም ድረስ ይታዩባቸዋል። የመማሪያ መጽሐፍት፣ ላፕቶፖች፣ ምግብና ወረቀት በጠረጴዛዎቹ ላይ ተረስተዋል። ስለ ጥቃቱ ሰለባዎች ማብራሪያ የተሰጣቸው ሐሪስ በተመለከቱት ነገር በጥቃቱ ቅጽበት ዛሬም ያለው ያህል እንደተሰማቸው ገልጸዋል። በጉብኝቱ ወቅት አንዳንዶቹ ለትምህርት ቤት ደህንነት ተጨማሪ ወጪ እንዲደረግ፣ ሌሎቹ ደግሞ ጠንካራ የመሳሪያ ህግ እንዲወጣ ግፊት የሚያደርጉ የተጎጂ ቤተሰቦች አባላት ምክትል ፕሬዚደንት ካማላ ሐሪስን አጅበዋል። ከወራት አለመረጋጋት በኋላ ሴኔጋል ከፍተኛ ፉክክር የታየበትን ፕሬዚደንታዊ ምርጫ በዛሬው ዕለት አድርጋለች። በቅርብ ዓመታት ውስጥ በርካታ መፈንቅለ መንግስታትን ባስተናገደው ቀጠና የረጋ ዲሞክራሲ እንዳላት የሚነገርላትን ምዕራብ አፍሪካዊት ሀገር በቅርብ ወራት የታየው አለመረጋጋት መልካም ስሙዋን ፈትነዋል። የአሁኑ ምርጫ የተካሄደው ፕሬዚደንት ማኪ ሳል እስከ አመቱ መጨረሻ ድረስ ምርጫውን ለማዘገየት ካደረጉት ያልተሳካ ጥረት ሳምንታት በኋላ ነው። ሳል በህገ መንግስቱ በተቀመጠው ገደብ መሰረት ለሶስተኛ ጊዜ እንዳይወዳደሩ ታግደዋል። የአሁኑ ምርጫ ሴኔጋል በአውሮፓውያኑ 1960 ከፈረንሳይ ነጻነቷን ካገኘች ወዲህ የተደረገ አራተኛው ዲሞክራሲያዊ የስልጣን ሽግግር ይሆናል ተብሎ ይጠበቃል። የምርጫ ሂደቱ ግን በግጭትና አለመረጋጋት የታወከና በመቶዎች የሚቆ ጥሩ ተቃዋሚ ፖለቲከኞች ለስርዓት የተዳረጉበት ስለመሆኑም ተነግረዋል። በአሁኑ ምርጫ ፉክክር በሀገሪቱ ታሪክ የመጀመሪያዋ ሴት እጩን ጨምሮ 19 እጮች ይወዳደራሉ። በሀገሪቱ ታሪክ ከፍተኛ ፉክክር የታየበት ስለመሆኑ በተነገረለት በዚህ ምርጫ ከ50 በመቶ በላይ የህዝብ ድምፅ የሚያገኙ እጮች እንደማይኖሩ ተንታኞች ግምታቸውን አስቀምጠዋል። በዚህ መሰረት የድጋሚ ምርጫ ይደረጋል የሚለው ግምት አይሏል። ከእጩ ተወዳዳሪዎች መካከል የቀድሞው ጠቅላይ ሚኒስትር አማዱ ባና፣ እውቁ ተቃዋሚ ፖለቲከኛ ኦስማኒ ሶንኮ የሚደግፏቸው ባሴሮ ዲኦማይ ይገኙበታል። ዘገባው የአሶሽየትድ ፕሬስ ነው። በስተመጨረሻም የዌልስ ልዕልት ካትሪን የካንሰር ሕክምና እያገኙ ስለመሆናቸው ይፋ ማድረጋቸውን ተከትለው ከመላ ዓለም ዙሪያ በደረሳቸው ድጋፍ ልባቸው በእጅጉ እንደተነካ ተናግረዋል። የ42 ዓመቷ ካትሪን አርብ ዕለት ነበረ ካንሰር በድጋሚ በሰውነታቸው እንዳያንሰራራ የሚያግደውን የሕክምና ሂደት እየተከታተሉ እንደሆነ በቪዲዮ መልእክት በቪዲዮ መልእክት ለብሪታንያ ሕዝብ ማሳወቃቸውን ተከትለው ከዓለም መሪዎች ቤተሰብ አባላትና ሕዝብ ከፍተኛ የድጋፍ መልእክት ደርሷቸዋል። ለልዕልትነታቸው መልእክት መልስ ይሆን ዘንድ ከእንግሊዝ ከጋራ ብልጽግና ሀገራትና ዓለም ዙሪያ በደረሱን የርኅራኄ መልእክቶች ልዑልነታቸውና ልዕልትነታቸው በእጅጉ ተነግተዋል ብለዋል። ልዕልት ካትሪንና አልጋ ወራሹ ባለቤታቸው ልዑል ዊልያም ቅዳሜ አመሻሹ ባሰራጩት መግለጫ ላይ ይህ የቀደመው መልእክት በልዕልት ካትሪን ጤና ዙሪያ ለሳምንታት ያህል የቆዩ ግምቶችን ቋጭተዋል። በርካቶች ጽናት ሲያደንቁ፣ ሌሎች ደግሞ በመሰወራቸው ዙሪያ የተነዙ የሴራ ሐተታዎችን ተችተዋል። ንጉሥ ቻርለስ ሦስተኛ ከካንሰር ሕመም ጋር ሲታገሉ እንደነበረ ባስታወቁ ከሳምንታት በኋላ የልዕልት ካትሪን ጤና ሁኔታ በግልጽ የማሳወቁ እርምጃ የብሪታንያን ንጉሳዊ ቤተሰብ ለቀውስ ዳርጎታል። ከነገሱ አስራ ሰባት ወራትን ያስቆጠሩት ንጉሥ ቻርለስ ለልጃቸው ሚስት ክብር ሲሉ ማናቸውንም ሕዝባዊ ተሳትፎዎችን እንደሚሰርዙ አስታውቀዋል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የአሜሪካ ድምፅ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 15 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ህጉም በምትመለከትበት ጊዜ ማንኛውም ሰው ወረቀት የሌለውን ሰው የማቆምና የመጠየቅ እንዲሁም የማገት እንዲሁም ዲፖርት የማድረግ ወይም ከሀገር ውስጥ የማስወጣት ስልጣን ይሰጣቸዋል እና ይሄ ነገር ወረቀት የሌላቸው ሰዎች ብቻ ሳይሆን ወረቀት ሊኖራቸው አይችልም ተብሎ እንዲሁ ፕሮፋይል ለማድረግ ወይም ደግሞ እንዲሁ በመልካቸው በመልካቸው ሲታዩ ተጠርጣሪ የሆኑ ሰዎችን ብዙ ጊዜ ላቲኖ አሜሪካኖች ሊሆኑ ይችላሉ፣ የአፍሪካኖች ሊሆኑ ይችላሉ። በየቦታ በሚሄዱበት ጊዜ እነሱን ያለ ሕግ አግባብ የማቆም የማገት። የማጎሳቆል ነገር ሊፈጠር ይችላል የሚል ስጋት ነው ያለው። የሰማችኋቸው በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤሉ ብሸት ነው። ህገወጥ ስደተኞችን መያዝና ወደ መጡበትም ይዞ መመለስ እንዲሁን አወዛጋቢ ህግ አስመልክቶ ከተሰናዳው የተቀነጨበ ነው። ወደ በኋላ ላይ እንመለስበታለን። የፕሮግራማችን መክፈቻ የሚሆነው ግን ሙዚቃ ነው። በትክክል የመጀመሪያው የሙዚቃ ምርጫችን ደግሞ ዘቢባ ግርማ ስሜን በስሙ እያለች በቅርቡ የለቀቀችው ነጠላ ዜማ ነው። በሱ ዘና ብለን እንመለሳለን።

ቤተሰባዊ ይዘት ያለው በዘፈኑ ላይ ያለውን ፍቅር በትክክል ያሳየ ነው። ልክ ነው ዘቢባ፣ ጥሩ ስራ ነው ይዛ የመጣችው። በዚሁ ወደ መጀመሪያው ቅንብራችን እናልፋለን። የፒያሳ ፈረሳና የነዋሪዎቿ ቅሬታ የአዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ እሪ በከንቱ ተብሎ እስከሚጠራው ሰፈር ሰሞኑን እየተካሄደ ያለው የቤት ፈረሳና ፈረሳው እየተከናወነ ያለበት መንገድ በነዋሪዎቹ ዘንድ ከፍተኛ ቅሬታ ፈጥሯል። የአዲስ አበባ ከተማ አስተዳደር ነዋሪዎቹ እንዲነሱ የወሰነው አካባቢውን ለማልማት እቅድ በመያዙ መሆኑን ቢያስታውቅም ማንነታችንን ተነጥቀናል የሚሉት የአካባቢው ነዋሪዎችና የከተማ ልማት ባለሙያዎች ፒያሳ አሮጌ ሰፈርም ቢሆን የከተማዋን በርካታ ታሪኮች አቅፎ የያዘ በመሆኑ ልማቱ ታሪካዊ ይዘቱን በጠበቀ መልኩ መካሄድ ነበረበት ሲሉ ይከራከራሉ። በዚህ ዙሪያ የፒያሳ የልማት ተነሺዎችና የከተማ ልማት ባለሙያዎችን አነጋግረሽ ያሰናዳሽው ዘገባ አለ። ስመኝሽና ወደዚያው ንለፍ ከሲኒማ አምፒር እስከ ራስ መኮንን ድልድይ በሞዝቮልድ ህንፃ፣ በብሪቲሽ ካውንስል፣ ቲሩም ካፌ፣ በመደዳ በተደረደሩ ወርቅ ቤቶች፣ የመኮንን ባቅላባ፣ በዶሮ ማነቂያ፣ በሪ፣ በከንቱና ሌሎች ብዙ የድሮ ቤቶችና ህንፃዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባዋት አጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል። በጣም በጣም በጣም ነው የሚረብሸው። በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስም ቦታዎች ላይ ያለች ከአንቴር ጋር ቆመሽ ብታይ በጣም ነው የሚያደርገው። በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በጣም በጣም በጣም ነው የሚረብሸው። ለዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው፤ የንግድ ስራው ማህበራዊ ኑሮው ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል። ትዝቷ እንዲህ በቃላት ይገለጻል ነች ነው? አይገለጽ ፒያሳ ያው ለእኛ ሁሉ ነገራችን ነች። ሁሉ ነገራችን ችግር ላይ ተበባት ቤተሰቦቻችን ከችግር ነፃ ለመሆን እኛም ልጆቻቸውን ወደ ስራ ያሰማሩባት ስፍራ ነች። ያው ከመኪና ጥበቃ ጀምሮ እስከ እቃ መሸከም ድረስ ተሸክመ ያደግንባት በኋላ እንተምረንም በስራም ደግሞ ብዙዎቻችን ተለውጠ ነው የራሳችን የሆን የምናስተዳድር ልጆች ሆነናል። ከዛ ጎን ለጎን ቤተሰብም የመሰረትንባት ነች። ልጆች ወልደን የምናስተምርባት እዚ ጎን የምንሰራቸው ስራዎች ነበሩ። ዛሬ ግን እነዛ ነገሮች ያው ወደ ታሪክነት እየተቀየሩ ነው። ከብሪትሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም ሰላሳ ዘጠኝ ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ እውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል። ሚፈርስ መሆኑን የሰማነው መጀመሪያ በሚዲያ ነው። እንደገና ደግሞ የስራ ቦታችንም ተወልደን ያደግነው እዚያ አካባቢ ነው የወረዳ አመራሮች ነቀው ፎርማልም ኢንፎርማልም በሆነ መልኩ ነው የሰማሁት። ከዛ እንግዲህ ይህንን ሳምንትና አስራ አምስት ቀን ደግሞ ችግሩ አስጥፎ መጥቶ እንግዲህ አደጋ ደረሰበት ቆስላ። የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በዘጠና ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ከአራዳ ክፍለ ከተማ የስራ ኃላፊዎች ጋር ነዋሪዎቹን የካቲት 22/2016 ዓ ም ሰብስቦ ባደረገው ውይይት የአድዋ ድል መታሰቢያ ሙዚየምን የሚያጎራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ ሀሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ሕመም እንደዳረጋቸው በሐዘኔታ ይገልጻሉ። እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ጥየቴነሽ ምን ይሰማቸዋል? ልብሳቸውን የማረው እናትና አባቴ በሕይወት የለው ቢኖር አቶ ማረጋ ምን ይሰማሁታል? ተብለው ተጠይቆ ታ ተሰብስቦ ማህበራዊ ወታችሁ ምንድን ነው፣ ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብሮ ይኖራሉ። አይ ነው አሁን የትውልጅ ያደጉበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረት መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ይናፍቃልኩ ባኑ ድን በግድ እኮ ወጣን አደለ ወረዳ ብኬጂ ክርክር ነው በስነ ስርዓት የሚያናገር ይች የለም ለልትሽ ለመጠየቅ ብኬጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ። ከአስራ ሁለተኛ ሰፈሩ ያለው ማንም የለም። ከጥላሁን ገሰሰ እስከ ሙሉቀን መለሰ፣ ከሙሉቀን መለሰ እስከ እና አለማየሁ እሸቴ ድምፃቸውን ያሟሹባት ከተማ ናት። እነ ስብሀት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለ ደጃሹ የተቀኙላት ነው። እነ ሎሬት ፀጋዬ ገብረ መድኅን ይሁ መጥተው ሻይ የጠጡባት ናት፣ የተራመዱባት ናት። የትኛው ተጠርቶ የትኛው ይተዋል? ይሄ ከተማ ነው ይሄ ኦልድ ሲቲ ነው ነበር ወደሚል ደረጃ የደረሰ። ግን መንግስትንም የበለጠ ያስከብረው፣ መንግስትንም የበለጠ ያስፈቅረው፣ መንግስትንም የበለጠ ቅቡልነቱን ይጨምርለት የነበረው ግን ውይይት ቢኖር የነበረን ኦልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቶ ስሙም ቢያደርገው መልካም ነው። ዶሮ ማነት ያለው ያ በጣም ቄጡ መንደር ሊኖር ባይባልም፣ ግን የአድዋ ዜሮ ዜሮን እኮ ውበት የሚገልጸው አተገቡ ያሉ ኦልድ ሲቲዎች ናቸው አይደል? ፒያሳን ለማልማት በተያዘው ውቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በእሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና የእቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓ ም ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያ እና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱልከሪም ጀማል ይገልጻሉ። ተብሎ የተነገረው አስር ቃ ምናምን ነገር ይሆነዋል ከተነገረ ምንሽ ይሄ ጉዳይ ከተከሰተ ከዛ በፊት ቲያትር የራሱ ዶክመንት ስላለው ቅርስም ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በሁል ባላስታውስን በቁጥር ይሄ ይሄ ይፈርሳል ተብሎ ተነገረ። እኛ ይሄ የመዝናኛ ክበብ፣ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለውም፣ ይሄ ግን መፍረስ የለበትም የሚል አቋም ይዘን ከሚመለከታቸው አካል ጋር ውይይት ጀመርን። ውሳኔውን ተከትሎ ቲያትር ቤቱ ከከተማው አስተዳደር የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱልከሪም ያስረዳሉ። ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክበብ፣ የቃመን ለማመጃ ክፍል እንዲሁም ስቶር እነዚህ የመሳሰሉት ነገሮች ሲፈርሱ እሱ ይቆይ ቆይ ንግግር ላይ ነው ተብሎ ቆየ። ትላንትና አመራሮች መጡ ድጋሚ ጎበኙ በደንብ አስረዳን አክሰብ ታደረጉና ባለበት ሁኔታ መቆየት ይገባዋል መትፍረት የለበትም የሚል ውሳኔ ሰጡን ና ወጡ አሁን በዛእሱ እሱ ሳይነካ ሌሎቹ ፈርተው ቁጭ ብሎ ነው ያለው አብዱልከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ ግራ መጋባትና ቅሬታ የመጣው ከሕብረተሰቡና ከባለሙያዎች ጋር በቂ ውይይት ባለመደረጉ ነው ይላሉ። ልማት እንግዲህ የሚጠላ የለም። የትኛውም ሁኔታ ልማት ያስፈልጋል። ልማት ሲከናወን ግን ልማት ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ብዬ አምናሉ። አሁን የእኛም አገር ፍቅር ላይ የተከሰሰው ነገር ምንድን ነው? ቀድመው ይሄ ነገር ፕላን ሲደረግ ከሀገር ፍቅር ጋር በደንብ ትስስር ያላቸው አካላት ጥናት የተጠኑ ጥናቶች አሉ። ስለ ሀገር ፍቅር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ በደንብ ተነገ ሪሰርች ተደርጎ መፍረት አለበት የለበትም የሚለውን ነገር ከሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ውይይት ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበር እና ቀድሞ ልማት ከሚደረግለት አካል ጋር በቀጥታ ውይይት ማድረግ እና በመተማመን ያስፈልጋል። የአምና እና ይሄም ባለመሆኑን አሁን ብዙ አሁን ፒያሳ በመፍረሱ በጣም ብዙ ቅሬታዎች ይነሳሉ። ትዝታዎች ጠፉ ይባላል። ምናምን እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትን ማሳወቅ ይችል የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎቹ ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሀሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንዳሮጌ ሰፈር መመዝገብና ልማቱ በዛ መንፈስ መካሄድ እንደነበረበት ይከራከራሉ። አቶ ኤርሚያስ ተሰማ የስነ ህንፃና የከተማ ልማት ባለሙያ ናቸው። እንደ ፒያሳ ያሉ አንዳንድ ሰፈሮችን ግን በኤሪያ ደረጃ ወይም አካሎ ይሄ ቦታ በጥቅል ቅርስ ነው ብሎ ያንን መጠበቅ ያስፈልጋል። ምክንያቱም አንዱን ህንፃ ብቻ ከመሀል ነጥለን ቅርስ ነው ካለ ዙሪያው ያሉትን ነገሮች ስናፈርስ፣ ብቻውን የህንፃ ግንጥል ጌጦ ሆኖ ይቀራል። ለምሳሌ በለጋሀር የተደረገውን ብናይ ያኛው የህንፃ ብቻ ፕሮቴክት ተደረገ እና ዙሪያው ግን በሙሉ አዲስ ልማት ተሰራ እና በዛ አዲስ ልማት ውስጥ የአይለ ጋህር ህንፃ ብቻውን ሲቀመጥ ምንም የሚናገረው ታሪክ አይኖር። ስለዚህ ዙሪያው ያሉ አብረውት የተሳሰሩትን ነገሮች እንደ ቅርስ መታሰብ አለባቸው። ከሱ በተጨማሪ ደግሞ ያንን ደግሞ ከነኛ ህንፃዎቹ ጋር የተሳሰረ ደግሞ ህይወት፣ ንግድ፣ ማህበረሰብ ትስስር አለ። ስለዚህ ያም አብሮ ከቅርሱ ጋር አብሮ መታሰብ አለበት። ስለዚህ የቅርስን ትርጓሜ የተወሰነ ሰፋ አድርጎ ማሰብና ያንንም በጥበቃ ህግ ውስጥ ማካተት ያስፈልጋል። በዓለም ላይ የሚገኙ የተለያዩ ከተሞች መጀመሪያ የተመሰረቱበትን ታሪካዊ ክፍል አሮጌ ከተማ በሚል ጠብቀው ያስቀምጧቸዋል። ለምሳሌ እንደ ፓሪስ፣ ሮም፣ አምስተርዳምና ሌሎች የአውሮፓ ከተሞች ለዘመናት የተሻገሩ ስነ ሕንፃ የያዙ የከተማቸውን ክፍል ለቱሪስት መስህብነት ይጠቀሙባቸዋል። አንድ አካባቢን በአሮጌ ከተማነት ጠብቆ ልማትን ጎን ለጎን ማስኬድ ስለሚቻልበት መንገድ አቶ ኤርሚያስን ጠይቀናቸዋል። እንግዲህ ሁለት አይነት አማራጮች አሉ። የመጀመሪያው ቅድም እንዳልኩት በጣም እንዲህ ክሪቲካል ወይም ደግሞ በጣም አንገብጋቢ ነው ናቸው እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን የምናስባቸውን ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት አዳዲስ እዚያ ጋር የሚጨመሩ ጥቃቅንም የሆኑ ተለቅተለቅ ያሉ የሚሆኑ ህንፃዎች፣ ግንባታዎች፣ ማንኛውም ነገሮች ህግ ይወጣላቸው እና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ህግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም። በመንገድ ዳር ያሉትን ህንፃዎች አንነካም። እነኝን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች የትኞቹ ነገሮችን ነው ባንጠብቅ ችግር የሌለው ብለን ተነጋግሮ በባለሙያዎች ጊዜ ተወስዶ መታሰብ እና መወሰን ያለበት ነገር ነው። አቶ ኤርሚያስ በፒያሳ ፈረሳ ሂደት ውስጥ ሌላው ትኩረት ያልተሰጠው ጉዳይ ብለው የሚያነሱት ማህበራዊ ትስስሩ ነው። ረጅም እድሜ ባስቆጠሩ መንደሮች ውስጥ ያለው ማህበራዊ ህይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በእድሜ የገፉ አዛውንት ቢኖሩ በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆኑ ሮጦ የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስር ውስጥ የተሳሰሩ ናቸው። አንዳንድ አሉ፣ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባራሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆነው የሚኖሩ ሰዎች አሉ እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይሄ የነበረው ማህበራዊ ትስስር እና ይሄ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደስበት ጊዜ አንደኛ ሙሉ በሙሉ በአንድ አናድርገውም፣ በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህንም ማህበራዊ ትስስር መጠበቅ እና ሰዎችን ከአካባቢያቸው አለመንቀል ነበረ። ታሪካዊ ቦታ አሮጌ ስለሆነ ብቻ እንዲፈርስ አይደረግም ብለው የሚከራከሩት አቶ ኤርሚያስ ፒያሳን ሙሉ ለሙሉ አፍርሶ በአዲስ ለመተካት መሞከር በኢኮኖሚ በቱሪዝምና በማህበራዊ እሴት ሀገሪቱን ብዙ ነገር እንደሚያሳጣት ያስረዳሉ የከተማዋ መስተዳድር ፒያሳን ለማፍረስ ያሳለፈውን ውሳኔ ቀጥሎ የታሰበውን ልማትና ተነሹ ማህበረሰብ በልማት ተጠቃሚ የሚሆንበትን መንገድ በግልጽ ከህብረተሰቡና ከባለሙያዎች ጋር አለመወያየቱንም ይኮነናሉ ስለዚህ ልማት ምንም የምናውቀው ነገር የለም። በሚገርም ሁኔታ እዚህ ቦታ ላይ ቀጥሎ የሚመጣው ቪዥን ይሄ ነው ተብሎ ያየነው ነገር የለም ወይም በንግግር ይሁን በጽሁፍ ይሁን በፕላን በፎቶ በምስል ያየነው ነገር የለም። ስለዚህ ምን እንደሚካሄድ ቀጥሎ የምናውቀው ነገር የለም። የትኞቹን ነው የሚጠበቁት፣ የትኞቹን ነው የሚፈርሱት፣ የምናውቀው ነገር የለም። አሁን ይሄ በህብረተሰቡ ዘንድ ጥርጣሬና አለመተማመንን ይፈጥራል፣ ማህበራዊ መረጋጋቱንም አደጋ ውስጥ የሚጥለው ነው። ህብረተሰቡ በመንግስት ላይ እምነት ከሌለው የራሱን አቋራጭ መንገዶች የመከተል ህግን ለማክበር ያለውን ተነሳሽነት ያደበዝዛል። ይሄ በጣም ብዙ ችግሮች ያሉበት ነገር ነው። ስለዚህ ምንድን ነው ጊዜ ተወስዶበት ባለሙያዎች ተካተው መካሄድ ነበረበት። አቶ ኤርሚያስ ገና ያልፈረሱ ህንጻዎችንና ቅርሶችን አሁንም ማዳን የሚቻልበት ጊዜ አለ ብለው ያምናሉ። በጥድፊያ ከሚካሄደው ፈረሳ ፋታ ተወስዶ ታሪክ በማያጠፋ መልኩ አዲስ ልማት ማካሄድ የሚቻልበትን መንገድ ከባለሙያዎች ጋር በመወያየት የተወሰኑ ቅርሶችን አሁንም ማትረፍ ይቻላል ሲሉም ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። አድማጮች በአዲስ አበባ አስተዳደር ፒያሳ አካባቢ የተካሄደ ያለውን ፈረሳ አስመልክቶ ከከተማው አስተዳደርም ሆነ ከፌዴራል ቅርስ ጥናትና ጥበቃ ባለስልጣን ምላሽ ለማግኘት ጥረት አድርገን ለጊዜው አልተሳካልንም። ምላሻቸውን እንዳገኘን ግን ጉዳዩን በድጋሚ የምንመለስበት ይሆናል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው የተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በቅርቡ የሕዝብ ተወካዮች ምክር ቤት የተወያየበትን የበዓላትን አከባበር ለመወሰን የወጣውን ረቂቅ አዋጅ ይመለከታል። የሕዝብ ተወካዮች ምክር ቤት የሕዝብ በዓላትን የእረፍት ቀናትንና የበዓላትን አከባበር ለመወሰን የወጣ ረቂቅ አዋጅ ላይ ተወያይቶ ለዝርዝር እይታ ለቋሚ ኮሚቴ መርቶታል። ረቂቅ አዋጁ ሕዝባዊ በዓላትን የሚያስተባብሩ የመንግስት ተቋማትን እንደሰየመ የተጠቀሰ ሲሆን የጉዞ አድዋ መስራችና የፊልም ባለሙያ ያሬድ ስዩም ይህ ሁኔታ የበዓላትን ሕዝባዊነት ሊያሳጣ ይችላል ሲል ስጋቱን ለአሜሪካ ድምጽ ገልጿል። የአዋጅው ረቂቅ በዝግጅት ምዕራፉ ወቅት በቂ ውይይት ሊደረግበት ይገባ ነበር ያሉት የህግ ባለሙያው አቶ ዳዊት ገብሩ አሁንም በማህበረሰብ ውስጥ ያሉ ስጋቶችን ለመፍታት ከመጽደቁ በፊት በቂ ውይይቶች ሊደረጉበት ይገባል ይላሉ። በዚህ ዙሪያ የመስታወት ባልደረባችን አስማማው አየነው ተከታዩን አዘጋጅተዋል። ግማሽ ክፍለዘመን ሊደፍን የተቃረበው የህዝብ በዓላትና የእረፍት ቀንን ለመወሰን የወጣ አዋጅ በአዲስ የሚተካ ረቂቅ መጋቢት 3 2016 ዓ.ም ለህዝብ ተወካዮች ምክር ቤት ቀርቦ ውይይት ተደርጎበታል። ይህ ረቂቅ አዋጅ ከመጠነኛ መሻሻል በስተቀር ባለበት እስካሁን ተግባራዊ እየተደረገ ያለውን በደርግ ዘመን በ1967 ዓ ም የወጣውን አዋጅ ሙሉ በሙሉ የሚሽር ነው የሚሉት በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየታቸውን የሰጡት ጠበቃና አማካሪ አቶ ዳዊት ገብሩ ታሪካዊ ሂደቱንም እንደሚከተለው ያብራራሉ። በሀገራችን ለመጀመሪያ ጊዜ ስለ ህዝባዊ በዓልና ረፍት ቀን ለመወሰን አዋጅ የወጣው በንጉስ ዘመን መንግስት ጊዜ ሲሆን የህዝብ በዓላትና ስለ እሑድ አካባቢ ለመወሰን የወጣ አዋጅ ቁጥር መቶ ሀምሳ አንድ አስራ ዘጠኝ አርባ ስምንት ይባል ነበር። ከዚህ አዋጅ በኋላ ነው ጊዜያዊ ወታደራዊ አስተዳደር ደርግ የህዝብ በዓላትና የረፍት ቀን ለመወሰን በሚል በወጣ አዋጅ ቁጥር አስራ ስድስት ሰባት የሻረው ማለት ነው። እንግዲህ ከደርግ መንግስት በኋላ በኢህአዴግ ዘመነ መንግስት አዋጅ ቁጥር አስራ ስድስት ስድስት ሰባትን ለማሻሻል የወጣ አዋጅ ቁጥር ሀያ ዘጠኝ ሰማንያ ስምንት የሚባል ነበረ። ይህ አዋጅ ከአዋጅ ቁጥር አስራ ስድስት ሰባት በሰነድ ደረጃ የቀንሰው ሆነ የጨመረው ነገር የለም። ማለትም በአዋጅ ቁጥር አስራ ስድስት ስድስት ሰባት የተጠቀሰው አንቀጽ ሶስት አንድ ንዑስ አንቀጽ ቀን ሰርዞ አዲስ ንዑስ አንቀጽ ያስገባው አንድ ቀን በሚል ተክቶታል ማለት ነው። የተተካው ንዑስ አንቀጽ አንድ ቀን የድል ቀን ሚያዝያ ሀያ ሰባት እንደሆነ ይገልጻል። ሆኖም በአዋጅ ቁጥር አስራ ስልሳ ሰባት አንቀጽ ሶስት አንድ ቀን የተቀመጠው ፍሬ ነገርም የድል ቀን የያዚ ሀያ ሰባት መሆኑን በተመሳሳይ ስላስቀመጠ የተሻሻለው ሙኑ እንደሆነ ያው ግርታ ያስነሳል በባለሙያዎቹ አካባቢ ማለት ነው። ስለዚህ ባጭሩ ምንድን ነው? በኢህአዴግ ጊዜ የወጣው አዋጅ ቁጥር ሀያ ዘጠኝ ሰማንያ ስምንት አዋጅ ቁጥር አስራ ስልሳ ሰባት የአንድን ህዝባዊ በዓል ቀን ቁጥር ወደ ግዕዝ እንዲቀመጥ ከማድረግ ውጪ በደርግ ጊዜ የወጣውን አዋጅ ቁጥር አስራ ስድስት አስራ ሰባት ተፈጻሚነቱ ቀጥሎ ማለት ነው። የበዓላቱ ቁጥር ጋር በተያያዘ ያው አስራ ሶስት ቢሆኑም በህጉና በአተገባበሩ ልዩነት አለ። በአዋጅ ቁጥር አስራ ስድስት አስራ ሰባት የተመለከቱ እንደሆነ አስራ ሶስት በዓላቶች ይኖራሉ፣ መስከረም ሁለትን ጨምሮ ማለት ነው። መስከረም ሁለት የተጠቀሰው ያው የህዝብ ንቅናቄ ወይም ሪቮሉሽን ከመታሰቢያ ከደርግ መውደቅ በኋላ በተግባር አይከበርም፣ ያው ካላንደር ላይ የለም። ከዚህ አንጻር ከተገባበሩና ከህጉ አንጻር ስናየው ልዩነቱ ወደ አስራ ሁለት ያመጠዋል። ነገር ግን ያው ሁላችን እንደምናውቀው ግንቦት ሃያ ወይም ደርግ የወደቀበት ቀን ላለፉት ሰላሳ ዓመታት ሲከበር ነበረ። ይሄ ደግሞ የሚከበር ከሆነ ቁጥሩን ወደ አስራ ሶስት መልሶ ነው። በእርግጥ ያው ከሁለት ሺህ ስምንት ጀምሮ የድሮ ድምቀቱና ሀገር አቀፋዊ መልኩን ይዞ እየተከበረ አይደለም። ወደፊት የሚኖረው ቦታ ህዝባዊ በዓል ይከበራል ወይስ እንደ ብሄር ብሄረሰቦች ታስበሉናል የሚለው ወይ ከናካት ይረሳል የሚለው ያው አከራካሪ ነው። ምክር ቤቱ ረቂቅ አዋጁን ለዝርዝር እይታ ወደ ቋሚ ኮሚቴ በመራበት ውይይት ላይ አጭር ማብራሪያ ያቀረቡት የመንግሥት ተጠሪ ሚኒስትር ተስፋዬ በልጅጌ ስለ አዋጁ ምንነት ሲያብራሩም የህዝብ በዓላትና የረፍት ቀናት አዋጅ ቁጥር 16 ህዝባር 1967 እንደተሻሻለ የህዝብ በዓላትና የረፍት ቀንን የወሰነና በብሔራዊ ደረጃ እንዲከበሩ የደነገገ ቢሆንም የህዝብ በዓላት ሊያበረክቱ የሚችሉትን ማህበራዊና ኢኮኖሚያዊ ጥቅም ሊያስገኝ በሚችል መልኩ በድምቀት የሚከበሩበትን ዝርዝር የአከባበር ስርዓት ያላስቀመጠ፣ ለበዓላቱ አከባበር ከመንግስት የሚጠበቀውን ሰላምና ደህንነት የማስጠበቅ እንዲሁም በቂ የሚዲያ ሽፋን የመስጠት ኃላፊነት የማያስቀምጥ በመሆኑ በአጠቃላይ ሰፋ ያሉ ጉድለቶች የሚታዩበት እንዲሁም በተደጋጋሚ ሲሻሻል የቆየ በመሆኑ ነባሩን አዋጅ ከማሻሻል ይልቅ ሙሉ በሙሉ በአዲስ መተካት አስፈላጊ ስለሆነ ይህ ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ በሶስት ክፍሎች እና በአስራ ዘጠኝ አንቀጾች የተደራጀ ሲሆን የተፈጻሚነት ወሰንን እና ብሔራዊ በዓላት እንዲሁም ሃይማኖታዊ በዓላት አከባበሪን የተመለከቱና ሌሎች ልዩ ልዩ ድንጋጌዎች ተካተውበታል። ረቂቅ አዋጁን በተመለከተ ዝርዝር መረጃዎች በበቂ ሁኔታ እስካሁን አለመውጣታቸው የሚናገሩት የሕግ ባለሙያው አቶ ዳዊት ይህም በዝግጅት ምዕራፍ ወቅት ሊደረጉ የሚገቡ ውይይቶች በበቂ ሁኔታ እንዳልተደረጉ የሚያመላክት ነው ይላሉ። አንድ ሕግ ሲወጣ በተሻለ መጠን ጥናት መስራት ያስፈልጋል። ሌላው ከባለድርሻ አካላት ጋር ዝርዝር የሆነ ውይይት ማድረግ ማዳበር፣ የመጀመሪያውን ረቂቅ ደግሞ ለሕዝብ ይፋ ማድረግ፣ በተደጋጋሚ ለረቂቁ አጭር ማባሪያ ማዘጋጀት፣ ለፍትህ ሚኒስቴር መላክ እንደዚህ እንደዚህ አይነት ዝርዝር ሂደቶች ወይም ተግባሮች አሉ። እነዚህን ተግባራቶች ተከትሎ የወጣ ረቂቅ ሕግ ነው ወይ ያው አከራካሪ ሊሆን ይችላል። ምክንያቱም ለሕዝብ ተወካዮች ምክር ቤት ከመቀረቡ በፊት ሰፊ ውይይት እንደሚያስፈልግ ሊገልጽም ይሄ ረቂቅ ህግ ለህዝብ ግልጽ ሆኖ መውጣት የሚያሳይ ማስረጃ የለም። የአሜሪካ ድምፅ ያገኘው የረቂቅ አዋጅ ቅጅ እንደሚያሳየው የህዝብ በዓላትን ተከብረውና ታስበው የሚውሉ ብሔራዊ በዓላት፣ እንዲሁም ሃይማኖታዊ በዓላት ሲል በሶስት ይከፋፈላቸዋል። የዘመን መለወጫ፣ የአድዋ ድል፣ የሰራተኞች ወይም ላብ አደሮች ቀን፣ እንዲሁም የአርበኞች ወይም ድል ቀን ተከብረው የሚውሉ ብሔራዊ በዓላት በሚል በረቂቅ አዋጁ የተጠቀሱ ሲሆን መደበኛ ስራም ዝግ የሚሆንባቸው ናቸው። ከዘመን መለወጫና ከአርበኞች በዓላት በስተቀር ለሌሎች በዓላት አከባበራቸውን የሚያስተባበር የፌዴራል መንግሥት መሥሪያ ቤትም ተሰይሞላቸዋል። የአድዋ ድል በዓል አከባበርን በባለቤትነት የማስተባበር ኃላፊነት የተሰጠውም ለመከላከያ ሚኒስቴር ነው። አዋጁ ገና ሳይጸድቅም ዘንድሮ የተከበረውን 128ኛ የአድዋ ድል በዓል መከላከያ ሚኒስቴር አስተባብሮታል። የጉዞ አድዋ መስራችና የፊልም ባለሙያ ያሬድ ሹመቴ የአድዋ በዓል በሚገባው ክብር ደረጃ እንዲከበር እርሱና ጓደኞቹ ብዙ መድከማቸውን ይናገራል። አሁን አከባበሩ በመከላከያ ሚኒስቴር በባለቤትነት እንዲመራ በረቂቅ አዋጁ መመላከቱንም እንደ ትልቅ ውጤት እንደሚያዩ ይናገራል። ነገር ግን በዓላትን የመንግሥት ተቋማት በሚያስተባብሩበት ወቅት አከባበሩ ሕዝባዊነቱን እንዲያጣ እየተደረገ ነው ሲል የዘንድሮን በዓል ማሳያ አድርጎ ስጋቱን ይገልጻል። በዓሉን የሚያጎሉ በዓሉን የሚያከብሩ በዓሉን ከፍ የሚያደርጉ ውስጥ ያሉትን ትልልቅ ርዕሰ ጉዳዮች አጉልተው ለሕዝብ የሚያወጡ እንደ ሙዚየም ግንባታ የመሳሰሉ ነገሮች እንዲሰሩ መቻላቸው በሙሉ ህዝቡ ያደረገው ንቅናቄ ወጣቶች ያደረጉት የተለያዩ ተሳትፎዎች ውጤት በመሆኑ ይህንን እንደ ድል ባለቤትነት ጭምርም እኔና የኔን አጋሮች ባልደረቦች በሙሉ በአጠቃላይም የኔን ትውልድ በሙሉ የሚያኮራ ነው ብዬ ነው በቅንነት ቀድሜ የሚወስደው ማለት ነው። ከዛ ግን ልክ አድዋ ላይ እንደገጠመን በአመታት ነቶች ውስጥ በዓሉ ላይ ባለቤት ከመሆን ወጥተን አላፊ ብቻ መንገደኞች እንድንሆን እና ባይተዋር እንድንሆን የተደረገበትን ሂደት ሳየው የእሱ አይነት ነገር ደግሞ በህዝብ ላይ መደረጉ በተለይ ባለፉት አመታት የዛሬ አመት እና ዘንድሮን ጨምሮ አደባባይ ላይ በዓሉ ለማክበር የነበረው ተነሳሽነት ዘንድሮ ከናካቴው እንዲጠፋ አምና ደግሞ በጣም በተጎሳቆለ የሰው ህይወትን አደጋ ችግር ውስጥ በሚከት መንገድ ብዙ ሰጣገባዎች፣ ብዙ ችግሮች፣ ብዙ ሁከቶች የተፈጠሩበት በዓል እንዲሆን ማድረግ መቻሉ፣ እነዚህ ሁሉ በጣም የሚያሳስቡ የሚያሳዝኑና መሆን የማይገባቸው የነበሩ እንደሆኑ ነው የማስበው። በዘንድሮ የበዓል አከባበር ላይ እውነት ለመናገር አደባባይ የመውጣትን ፍላጎት በብዙ ሰዎች ዘንድ እየጠፋ የሚሄዱንም ጭምር የሚያሳይ ነው። እንዴት እንደተከበረ አይተናል። በተወሰኑ በተጋበዙ ሰዎች እና መንግስት በሚፈልገውን ሀሳብ ብቻ ቁጭ ብሎ በሚመለከቱ ወይም ምናልባትም ከዚህ በፊት በፍላጎታቸው አደባባይ ወጥተው ያልነበሩ ሰዎችም ጭምር የተሳተፉበት ባህሉ ይከበርበት የነበረው የዳግማዊ ምኒልክ አደባባይም ለባህሉ ጀርባ ሰጥቶት እንዲከበር የተደረገበት ነገር በሙሉ የሚያስከፋ የሚያስቆርፍ ነው። መንግስት በበዓላት አከባበር ወቅት የሚንጸባረቁ ሀሳቦች ይህን እንዲያደርግ አስገድዶት ከሆነም ይህ ሊሆን የቻለበትን ችግር ከስሩ መፍታት እንጂ የበዓላቱን ህዝባዊነት ማሳጣት አይገባም ሲል ያሬድ ይናገራል። ህዝቡ የራሱ የራሴ ብሎ የሚያስበው የኔ ነው ብሎ ወጥቶ አደባባይ የሚያከብረው በጣም በንጹህ ልቦና በንጹህ ፍላጎት ወጥቶ ክብረ በዓል በደንብ አድምቆ የሚመለስበትን መንገድ ሊዘጋ ሊከለክል በሚችል መንገድ ከሚደረግ ይልቅ ነጻነት የሚሰጡ ሰዎች ሀሳባቸውን በነጻነት ሊገልጹ የሚችሉባቸው ሌሎች መድረኮች ቢኖሩ ኖሮ መከልከል፣ ይሄንስ የሚፈቀድ ነገር ቢኖር የሚከለከል ነገር አይኖርም ነበር ብዬ ነው የምወስደው። እና በእኔ እምነት የአድዋ ድል በዓል ብቻ ሳይሆን ሌሎችም መንፈሳዊ በዓላት እንደ ጥምቀት የመሳሰሉት ከሃይማኖታዊ በዓላቸው ባለፈ ሌሎች ሀሳቦች ተንጸባርቀውባቸው ከሆነ የዛ መነሻ ችግሩ ሀሳብ መግለጫ መድረኮች እና መንገዶች አደባባዮችን መጠቀሚያ የሆኑ መንገዶች አለመኖር ናቸው የሚመስለኝ። ስለዚህ የአድዋ ድል በዓል በዚህ አይነት ሁኔታ ደንብ ከልባቸው በንጹህ ልብ መንፈሱን አድዋን በሚመጥን ደረጃ ሊያከብሩ የምር የሚያባርር የሚያስወግድ የሚያርቅ በመሆኑ ምናልባት ዘንድሮ እንደተወሰደው እንደሆነው በቀጣይም አመታቶች የባይተዋርነት ስሜቱ ጨምሮ በዓሉን የእኔ ነው ከማለት ይልቅ መንግስት ባስቀመጠው መንገድ ለመሄድ የማይስማሙ ሰዎች ባይተዋር እየሆኑበት በስንት ትግል እየከበረ የመጣው በዓል ወደኋላ እያነሰና የድሉን መንፈስ በጣም እያሳነሰው እንዳይሄድ ስጋት አለኝ። የዓለም የሰራተኞች ቀን የሰራተኞችን ጉዳይ በሚመራው ሚኒስቴር መስሪያ ቤት አስተባባሪነት እንደሚከበርም በረግቁ ላይ ሰፍሯል። በዓላቱን በበላይነት የሚያስተባብሯቸው ተቋማት መኖሯቸው በጎም አሉታዊም ተጽዕኖ ሊኖረው ይችላል የሚሉት የህግ ባለሙያው አቶ ዳዊት በበኩላቸው ይህንን ስጋት ለማስወገድ የሚረዳውም ከመጽረቁ በፊት በቂ ውይይት ማድረግ ነው ይላሉም። እንደየዘርፉ የሃይማኖት በዓላቶችም በሃይማኖት ተቋሞች ጋር መነጋገር፣ የብሔራዊ በዓላቶች ደግሞ በተለይ ከፖለቲካ ፓርቲዎች ጋር መወያየት፣ የሲቪክ ማህበራትን ጀምሮ የተለያዩ የዲሞክራሲ ተቋሞች ሲሳተፉበት ውይይት ሲያደረጉበት የሚዳበርና የሚስተካከል ይመስለኛል። ግን ይህም እነዚህም መሰረታዊ የሆነ አካሄዶች መንግስት ከተከተለ ወይም የህዝብ ተወካዮች ምክር ቤት ይሄንን ወደኋላ መልሶ ተግባሩን ካረጋገጠ አንድነትን የማምጣት እድሉ ጠባብ ሊሆን ይችላል የሚል እምነት አለኝ። በረቂቅ አዋጁ ስራ ሳይዘጋ ታስበው የሚውሉት ብሔራዊ በዓላት በሚል የካቲት 12 ቀን የሚከበረው የሰማዕታት ቀንና ህዳር 29 ቀን የሚከበረው የኢትዮጵያ ህብረ ብሔራዊነት ወይም የብሔር ብሔረሰቦች ቀን ተጠቅሰዋል። የባልና ስፖርት ሚኒስቴር እና የፌዴሬሽን ምክር ቤት ደግሞ እነዚህን በዓላት የሚያስተባብሩ የፌዴራል ተቋማት ናቸው። በረቂቁ በሃይማኖታዊ በዓልነት የተቀመጡት አምስት የክርስትና እንዲሁም ሶስት የእስልምና እምነት በዓላት ሲሆኑ ከዚህ ቀደም ከነበረው ዝርዝር ውስጥ የተደረገ ለውጥ የለም። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። በቅርቡ ለውይይት ወደ ተወካዮች ምክር ቤት የተመራውንና የበዓላትን አከባበርን ለመወሰን የወጣውን የአዋጅ ረቂቅ አስመልክቶ የተዘጋጀውን ዘገባ ነበር የተከታተላችሁት። ወደ ሌላው ቅንብራችን ከማለፋችን በፊት ደግሞ በሌላ ሙዚቃ እረፍት እናድርግ። የምሽቱ ሁለተኛ የሙዚቃ ምርጫችን አስቻለው ፈጠነ የሚጫወተው የበርታ ብሔረሰብ ሙዚቃ ነው። መስታወት መሰናዷችን ከአሜሪካ ድምፅ ይቀጥላል። ከሙዚቃው በኋላ እንመለሳለን። Mame bona la bona la se pa cha. Ma saba a di sab la saba pa cha. Ma me a di sandish bona la se pa cha. bona la ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እየተከታተላችሁ ያላችሁት። ተከታዩ ዝግጅታችን ደግሞ የዩናይትድ ስቴትስ ክፍለ ግዛት ቴክሳስ ለስደተኞች ይፋ ያደረገውን አዲስ ሕግ ይመለከታል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በዚህ ሳምንት የቴክሳስ ክፍለ ግዛት ድንበር አሻግሮ የሚመጡ ያላቸውን ሕገወጥ ስደተኞችን መያዝና ወደ መጡበትም ይዞ መመለስ እንዲያስችለው ያወጣውን አወዛጋቢ ሕግ ለጊዜውም ቢሆን አግዶታል። ይሁን እንጂ በስር ፍርድ ቤቶች በይግባኝ እየታየ ያለው ጉዳይ እስኪጠናቀቅ ድረስ ቴክሳስ እርምጃውን ለጊዜው እየወሰደ መቆየት እንዲችል ፈቃድ የሰጠም ይመስላል። ይህ ህግ ከጸደቀ ፖሊሶችና ህግ አስከባሪዎች ያሻቸውን ሰው ሁሉ በየመንገዱ አቁመው ለመጠየቅ በር ይከፍታል። በዚህ ደግሞ ህጋዊ መኖሪያና ዜግነት ጭምር ያላቸው ሳይቀር በተለይ የዘር ቀለማቸው የተለየ የሆኑት ሁሉ ሊንገላቱ ይችላሉ የሚል ተቃውሞ እየተሰማ ነው። እንግዲህ በዚህ ዙሪያ ደረጃ በቴክሳስ ሂውስተን ነዋሪ የሆኑትና የቀድሞ የሂውስተን ከተማ ሸሪፍ አሁን የቴክሳስ ዩኒቨርሲቲ ፖሊስ መምሪያ አባል መሆናቸውን የገለጹልንን አቶ ሀይሌ ተፈራን እና በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸት እናነጋግረሃል። ወደዚያው እንለፍ። በቴክሳስ ሂውስተን ነዋሪ የሆኑትና የቀድሞ የሂውስተን ከተማ ሸሪፍ አቶ ኃይል የተፈራ አወዛጋቢ ነው የሚሉትን ይህን ህግ ከቀደመው የህግ አስከባሪነት ስራቸው ጋር አያይዘው እየተከታተሉት መሆኑን ይናገራሉ። ህጉ ፖሊሶች ህጋዊ ነው ወይስ አይደለም ብለው የጠረጠሩትን ሰው ሁሉ አስቁመው እንዲጠይቁ እድል ይሰጣል ይላሉ። አሁን ቀጥታ የሆነ ግንኙነት ባይኖረኝም በስራዬ ነገሩን ተከታትየዋለሁ። ምንድን ነው ከዚህ በፊት በሸሪፍ በነበርኩበት ጊዜ በተለይ ማንኛውም ወንጀለኛ ሊሆን ቀላልም ጥፋት ያጠፋ በሚታሰርበት ጊዜ የኢሚግሬሽን ስታትሱ አይጠየቅም ነበረ። ህጋዊ ነው ህጋዊ የሚለው ነገር አይጠየቅም፣ በዛ በተያዘበት ወንጀል ብቻ ነው። እንግዲህ ትልቅ ወንጀል እንደ መርደር ወይ ሌላ ነገር ከሆነ ኢንቨስቲጌተሮች የሚያጠኑት ነገር ይኖራል። ማንኛውም ፖሊስ ግን ማንኛውም ህገወጥ ባቆመበት ጊዜ ወይም ባያሰረበት ጊዜ ያንን ስታተስ ጠይቆ በዛ ምክንያት ማሰር አይችልም። አሁን ይሄ ህግ ሰው በሱፕሪም ኮርት ገና አልጸደቀም፣ ግን ለፖሊሶች ያንን እድል ይሰጣል፣ አስቁመው የመጠየቅ ህጋዊ ይሁን ህጋዊ አይደለም የሚለውን። የህጉ ትኩረት ድንበር አካባቢ ወደሚገኙ ከተሞች ወይም እንደ ቴክሳስ ባሉ የደቡብ ዩናይትድ ስቴትስ ክፍለ ግዛቶች ባሉ ህገወጥ ስደተኞች ላይ ያተኮረ መሆኑ ቢነገርም አቶ ሀይሌ በዚያ ብቻ የሚቆም ላይሆን ይችላል ይላሉ። አዎ፣ እርግጥ ይሄ አሁን ዋናው ትኩረቱ ቦርደር የሚያቋረጡ ላይ ቢሆንም ለፖሊሶች ይሄ መብት ከተሰጠ ማንኛውንም በትራፊክ ህግ ጥሰት ተሳተ የማንነትን እንትን የመጠየቅ የህጋዊ መሆን ያለመሆንን ጥያቄን ሊያስከትል ይችላል እና ብዙ ሰዎች ለእስር ይጋለጣሉ የሚል ፍራቻ ነው ያለው። ለማንኛውም ነው ስፓኒሾቹ በሜክሲካን በአልሳልቫዶር በሆንደረስ በምናምን ላይ ቀራያ የሚቆይ አይደለም። ቀጥሎ ወደ አፍሪካኖቹም ሊመጣ ይችላል እና በተለይ የሰብአዊ መብት ድርጅቶች አንዳንድ የእርዳታ ኦርጋናይዜሽኖች ይህንን በከፍተኛ ነገር እየተቃወሙት ነው። ትልቅ ፓወር ለፖሊሶች ስለሚሰጥ የሰው መብት ይጣሳል። ሬሻል ፕሮፋይሊንግ ደግሞ ሰውን ደግሞ በቋንቋ በአመጣጡ በምኑ ለምርመራ እና ለእስር ያጋልጠዋል በሚል ተቃውሞ ከፍተኛ ነው። ለመሆኑ የዚህ ሁሉ መሰረታዊ ምክንያቶቹ ምንድናቸው? ይህን ስጋት የፈጠረውና እስከ ሀገሪቱ ጠቅላይ ፍርድ ቤት ድረስ ቀርቦ አነጋጋሪ የሆነው የቴክሳስ ሕግ መሰረቱ ምንድን ነው? በአገሪቱ የስደት ፖሊሲና ሕጎች ብሎም ጠቅላላ የፖለቲካ ሁኔታ ላይ የሚኖረው አንድምታ ምን ሊሆን ይችላል? በዚህ ዙሪያ በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸትን አነጋግሬያለሁ። ይሄ ቴክሳስ ውስጥ የጸደቀው እና የቴክሳሱ ሀገረ ገዢ ወይም ገቨርነር ያጸደቀው ኤስቢ ፎር የተባለው ህግ እና ዋና ዋና ነገሮችን የያዘ ነው። የቴክሳስ ውስጥ ያሉ ፖሊሶች ወይም የራሱ የቴክሳስ የህግ አስከባሪ ኃይሎች ያለ ህግ አግባብ ወይም ያለ ፈቃድ ወደ ቴክሳስ የሚገቡ ማይግራንትስን እንዲያስር እንዲሁም የተወሰነ የህግ ቅጣት እንዲሰጣቸው ከስድስት ወር እስከ ሀያ ዓመት የሚቆይ እንደ ወንጀሉ ሁኔታ ህግ እንዲደነግግና ቅጣት እንዲሰጥ እና እንዲሁም በቴክሳስ ባለስልጣኖች ወይም በቴክሳስ ፖሊሶች እነዚህ ሰዎች ከሀገር እንዲባረሩ ወይም ዲፖርት እንዲደረጉ የሚያደርግ ህግ ነው። ይሄ ነው ዋና ህጉና በተለይ አገር ውስጥ ከፍተኛ የሆነ ውዝግብና ንግግር የፈጠረው በአሜሪካን ህገ መንግስት በአንቀጽ ሁለት እና በአንቀጽ ስድስት ላይ የኢሚግሬሽን እና የዜግነት ወይም ህግን የዜግነት ህግን ወይም የኢሚግሬሽን ህግን የማስፈጸም ጉዳይ የፌዴራል መንግስቱ እና ተመሳሳይ የሆነ ዩኒፎርም የሆነ ህግ በሀገር ውስጥ እንዲሆን ስለሚጠበቅ የህግ መንግስቱ የበላይነት አንቀጽም ደግሞ ማንኛውም የኢሚግሬሽን ጉዳይ በፌዴራል መንግስቱ ብቻ ነው በህግ ማክዋል በማስፈጸምም አኳያ መሆን ያለበት በፌዴራል መንግስቱ ነው የሚል ስላለ ይሄ ያንን የፌዴራል እና የክልሎችን የስልጣን ክፍፍል ይጥሳል የሚል ክረከስ ስለፈጠረ ነው። ይሄ አንደኛው ነው። እንግዲህ ይሄ ህገ መንግስታዊ አንቀጹ ወይም ህገ መንግስታዊ ሁኔታው ሲሆን፣ ሁለተኛው ደግሞ እያንዳንዱ ግዛት ወይም ስቴት የህግ አግባብ ጥበቃን በጣሰ መንገድ ሰዎችን ማሰር ማገድና ከሀገር ውስጥ ማባረር ቻል የለበትም የሚል ደግሞ ክርክርም ስላለ ነው። ይህ ህጋዊ ሰነድ በሌላቸው ስደተኞች ላይ ሊያስከትል የሚችለውን ተጽዕኖ እንዴት ይገልጹታል? ህጋዊ ሰነድ የሌላቸው ስደተኞችን አስመልክቶ የሚነሱ የህግ ጉዳዮችና ፖሊሲዎች እዚያው ህገ ወጥ ናቸው በተባሉት ላይ ብቻ ተወስነው የሚቀር ጉዳይ ነው ወይስ ውሎ አድሮ ቀስ በቀስ ሁሉንም ስደተኞች ሊነካ የሚችልበት አጋጣሚ ይኖራል? ያ አሁን የቴክሳስ ህጉን ያጸደቁትና ህጉን ሲደግፉት የነበሩት ሰዎች ሲናገሩ ዋነኛው አላማው በደቡባዊው የሀገሩ ድንበር ውስጥ አሁን ያለው ከፍተኛ ችግር፣ ያለ ምንም ቁጥጥር ሰዎች እየገቡ ስለሆነ ያንን ለማቆም እንዲችለን ነው እና በዛ መንገድ ያለ ህግ አግባብ የገቡ ሰዎችን ወይም ያለ ፈቃድ የገቡ ሰዎችን ለማገትና ወደ ሀገር ውስጥ ወደ ቴክሳስ የሚገባውን ፍልሰት ለመቀነስ ነው በሚል ነው። ስለ ኤስቢ ፎር የሚናገሩት ግን ህጉ ህጉን በምትመለከትበት ጊዜ ማንኛውም ሰው ወረቀት የሌለውን ሰው የማቆምና የመጠየቅ እንዲሁም የማገት እንዲሁም ዲፖርት የማድረግ ወይም ከሀገር ውስጥ የማስወጣት ስልጣን ይሰጣቸዋል እና ይሄ ነገር ወረቀት የሌላቸው ሰዎች ብቻ ሳይሆን ወረቀት ሊኖራቸው አይችልም ተብሎ እንዲሁ ፕሮፋይል ለማድረግ ወይም ደግሞ እንዲሁ በመልካቸው በመልካቸው ሲታዩ ተጠርጣሪ የሆኑ ሰዎችን ብዙ ጊዜ ላቲኖ አሜሪካኖች ሊሆኑ ይችላሉ፣ የአፍሪካኖች ሊሆኑ ይችላሉ በየቦታ በሚሄዱበት ጊዜ እነሱን ያለ ህግ አግባም የማቆም የማገድ የማጎሳቆል ነገር ሊፈጠር ይችላል የሚል ስጋት ነው ያለው። እንግዲህ አሁን እንዳሉት እርስዎ፣ ይሄ ነገር ሄዶ ሄዶ ህጋዊ ሰነድና የመኖሪያ ፈቃድ ከዚያም አልፎ እንደ ማብራሪያው ከሆነ ዜግነት ያላቸውንም ሊጨምር የሚችልበት አጋጣሚ ሊኖር መቻሉ እንደተጠበቀ ሆኖ ይህን ህግ በሚያጸድቁ ክፍለ ግዛቶች ውስጥ በሚገኙ ፖሊሶችም ሆነ ህግ አስፈጻሚ አካላት ወደፊት ሊፈጠር የሚችለውን ጊዜያዊ መጉላላት ወይም መንገላታት ለማስቀረት ከወዲሁ ምንድን ነው ማድረግ ያለባቸው? ወይስ ምንድን ነው መታወቅ ያለበት ነገር ብሎ ያስባል? በመጀመሪያ ደረጃ አሁን ገና ይሄ ጉዳይ ፍርድ ቤት እየታየ ስለሆነ እዛ ላይ ብዙ ረብረብ እየተደረገ ነው። ምክንያቱም የባይደን አስተዳደርም ከዛ በተረፈ ደግሞ በታላላቅ የሆኑ የሰብዊ መብትና የሲቪል ነፃነቶች ተሟጋቾች እንደ አሜሪካን ሲቪል ሊበርቲስ ዩኒየን ወይም ኤሲኤልዩ እና የመሳሰሉ ድርጅቶች ይሄ ነገር መቆም አለበት፣ ህጉ ህገ መንግስታዊ አይደለም፣ ፌደራል ህገ መንግስቱ ይጥሳል፣ በዚህ ምክንያት ተፈጻሚነት መኖር የለበትም የሚል ክርክር እያደረጉ ነው። እንግዲህ አንደኛው ትልቁ ነገር እንዳለ ኤስቢ ፎርን ማቆም የሚቻልበት መንገድ ነው። አሁን ለጊዜው ቅድም እንዳልከው ጠቅላይ ፍርድ ቤቱ ወደ መካከለኛው የፌዴራል ፍርድ ቤት ደረጃ ወይም አምስተኛው ሰርኪት የሚባለው ስለመለሰው እዛ ላይ ክርክር እየተደረገ ነው። ትናንትና ለምሳሌ ህጉ ተፈጻሚ መሆን አለበት፣ የለበትም፣ ህጋዊ ነው፣ ህጋዊ አይደለም የሚል ከፍተኛ ክርክር ሲደረግ ነበር። የዛን ፍርድ ቤት ውሳኔ ማየት ያስፈልጋል። ከዛ ውጭ ግን ምናልባት ህጉ መጨረሻ ተፈጻሚ ቢሆን በቴክሳስ ወይም ደግሞ ተመሳሳይ ህግ ሊያወጡ የሚችሉ ግዛቶች አሉ። እንግዲህ አሪዞና፣ ፍሎሪዳ፣ ኦክላሆማ እንደነዚህ አይነት ቦታዎች ሊጠበቁ ይችላሉ። እዛ ውስጥ የሚኖሩ ዜጎች በጣም መጠንቀቅ አለባቸው ማለት ወረቀቶቻቸው እና ያንን ያላቸውን ህጋዊነት ወረቀት ማሳየት ይኖርባቸዋል። እንግዲህ ምንድን ነው አንደኛው የሚገርመው ነገር ፖሊሶች እና ሌሎች እንደዚህ በየግዛቱ ያሉ የህግ አስከባሪ ኃይሎች ይህንንም ኃላፊነት ላይፈልጉት ይችላሉ። ብዙዎቹ ደም ሲከራከሩ ነበር። ምክንያቱም በቂ የሰው ኃይል እና የድጋፍ እንትን የለንም። ይሄ ጉዳይ የፌዴራል መንግስቱ ጉዳይ ነው መሆን ያለበት። በተለይ ሰዎችም ከሀገር ለማስወጣት ዲፖርት ለማድረግ የሚደረገው ስራ እውነት ለመናገር የውጭ ፖሊሲ ጉዳይ ነው። ምክንያቱም የአሜሪካ መንግስት ከሜክሲኮም ጋር ከጓቴማላም፣ ከኤልሳልቫዶር፣ ከሌሎችም አገሮች ጋር መነጋገር ያለበት ጉዳይ ስለሆነ ያንን ለማድረግ አቅም የለንም እያሉም ይከራከራሉ። ስለዚህ እንዴት አድርገው ፖሊሶቹ ይህንን ጉዳይ እንደሚያስፈጽሙት እና ምን አይነት አቅም እንዳላቸውም የሚያጠራጥር ነው። በእውነት ለመናገር ምናልባት እንግዲህ ይህንን በበጀት ጉዳዮች የመመለስ ነገር ሊኖር ይችል እንደሆነ ወደፊት ይታያል። በአንድ በኩል በሌላ በኩል ደግሞ የፌዴራል መንግስቱ ወደ ክልል እየጎረፉ ነው የተባሉትን ፍልሰተኞች መከላከል አልቻለም። ከክፍለ ግዛቱ አቅም በላይ በመሆኑም ወደ ሌሎች ግዛቶች እንደ ኒውዮርክና ቺካጎ ወደ የመሳሰሉት ነው። እነሱም እያቃታቸው በመሆኑ ወደ ሌላ አካባቢዎች መላክ መጀመሪያቸውም እየተሰማ ነው። ይህ የስደት ሁኔታ እልባት አጣ የሚል አስተያየትም ይሰማል። በዛኛው ወን ና ስለዚህስ ምን ይላሉ? ትልቁ ነገር እንግዲህ እንደምታውቁት የዛሬ ሁለት ወር አካባቢ ፕሬዚደንት ባይደን ከዴሞክራቶችና እንዲሁም ከሪፐብሊካኖች ጋር በመስማማት ባይፓርቲዛን ወይም ሁለቱም ወገኖች የሚስማሙበት ረቂቅ የኢሚግሬሽን ማሻሻያ ህግ አቅርቦ ነበረ እና ያንን በጣም በጣም ሪዝናብል የነበረ ወይም ሚዛናዊ የነበረ ድንበሩ ጋር ያለውንም ችግር ሊፈታ የሚችል ተጨማሪ የአሳይለምና የመሳሰሉ ነገሮችን ሊፈታ የሚችል እና ተጨማሪ የባጀትን የመሳሰለውን ድጋፍ ሊያደርግ የሚችለውን ህግ አናፀድቅም ብለው ሪፐብሊካኖች በመጨረሻ ለፖለቲካ ጉዳይ ሲባል አቁሞታል። በተለይ ይሄ እንግዲህ የዶናልድ ትራምፕ ግፊት ነው እዚህ ጉዳይ ያደረገው እና ዛሬ ሳምንት ሳምንት ተኩል ፕሬዚደንት ባይደን ለስቴት ኦፍ ዩኒየን ወይም ደግሞ የሀገሪቱ ሁኔታ ያለችበትን ሁኔታ የሚቀርበው የዓመታዊ ሪፖርት ላይ እንደገና ደግሞ አስቀምጦታል። ይሄ ነገር እንደገና መጽደቅ አለበት እና አትሊስት ምናልባት በዚያ ህግ ቢወጣና ለዛ የሚገባው ተጨማሪ ድጋፍ ቢገኝ እነዚህን አንዳንድ የፍልሰቱን ችግር ለመግታት መፍትሄ ሊሆን ይችላል ብዬ ገምታለሁ። ይህ በአገሪቱ አጠቃላይ የስደት ህግና ፖሊሲ ላይ የሚያመጣው አንድምታ ምን ይሆናል ብለው ያስባሉ? ወደፊት እንግዲህ ምን መሰለህ፣ ሁላችን በተለይኛ እዚህ አካባቢ የምንኖር ኢትዮጵያኖች የዚህን ሀገር የኢሚግሬሽን ህግና ኢሚግሬሽን ተጠቃሚዎች ነን እና የዚህ ሀገር እድገት እና የወደፊት የኢኮኖሚ ጥንካሬ የሚወሰነው እውነት ለመናገር ህግን አክብረው የሀገሪቱን ህግ ተጠቅመው እና ትም ብለው ደግፎ የሚመጡ ሰዎች እንዲኖሩ ያስፈልጋል። ስለዚህ ኢሚግሬሽን በጣም ኢምፖርታንት ነው፣ አስፈላጊ ነገር ነው፣ መደገፍ አለበት። ግን ቅጥ ያጣ ነገር ሲሆን እና እንደዚህ አሁን በየቦታው ያለውን የድንበርና የመሳሰለውን ጉዳይ አደጋ ላይ የሚጥል ነገር ሲሆን ደግሞ ትንሽ ሚዛኑን የሳተ ስለሚሆን እንግዲህ በእኔ ግምት እንደ ፕሬዚዳንት ባይደን እንዳወጣው አይነት ወይም ፕሮፖዝ የተደረገው አይነት ህግና ያንን ነገር ማሻሻያ በተለያየ ቦታ እናውቃለን። ብዙ ሰዎች አሁን ሳይለ ማመልክተው የሚጠብቁ አሉ። አምስት አመት ስድስት አመት እየጠበቀ ያሉ እነዛ እነዛ ነገሮች እንዲሻሻሉ መሻሻያ መደረግ አለበት እና ዝም ብሎ ለፖለቲካ ጥቅም ሲባል ወይም ደግሞ የፕሬዚዳንቱን ድጋፍ ለማሳጣት በሚባል የተደረገው ነገር ትክክል አይደለም እና የእኔ ግምት ምንድን ነው ሚዛናዊ የሆነ ምክንያታዊ የሆነ እና በሁለቱም ወገኖች መካከል ተስማምቶ ሊደረግ የሚችል የህግ ማዕቀፍ ማሻሻል መደረግ ይኖርበታል። ወደ መነሻችን ልመልሶትና አንድ ያነሱት ነገር ነበረ። በፌዴራል ና የክፍለ ግዛቶች መካከል ያለው ፍጥጫ መገለጫ አንዱ መልክ እንደሆነ አንስተው ነበርና ይህ በሌሎች የአገሪቱ የፌዴራልና የክፍለ ግዛቶች መካከል ባሉ ህጋዊም ሆነ ፖለቲካዊ ጉዳዮች ላይ ሊኖረው የሚችለው ተጽዕኖ ምን የሚሆን ይመስሎታል? እንግዲህ የህገ መንግስታዊ ስርአቱና በተለይ የፌዴራሊዝሙ አመሰራረት ላይ ሁል ጊዜ አንዴ ለፌዴራል መንግስቱ አንዴ ለግዛቶች የተደጋገፉ የሚሄዱ ብዙ ነገሮች አሉ እና የፍርድ ቤቱ ህገ መንግስቱን በሚተረጉምበት ጊዜ የሚጠቀምባቸው አሰራሮች የተለያየ ውጤቶች ያመጣል። ለምሳሌ በቅርብ ጊዜ የነበረው ጽንስን የማስወረድ እና የስነ ተዋልዶ መብትን በተመለከተ እያንዳንዱ ስቴት ወይም እያንዳንዱ ግዛት የራሱን ሕግ የማውጣት መብት አልነበረውም እና በተለይ ያ ሕግ በፌደራል ፍርድ ቤት ታግዶ ነበር እና አሁን ያ ነገር በሚበተንበት ጊዜ ዛሬ ሁለት ዓመት የመጣው እያንዳንዱ ክልል የራሱን ሕግ የማውጣት ሁኔታ ሲያመጣ የምታየው አይነት በጣም አስቸጋሪ አይነት ሁኔታ ተቀምጧል። ለምሳሌ እኛውን ሜሪላንድ I right. ካሊፎርኒያ የሚኖሩ ሰዎች ያለምንም ችግር ይሄንን መብታቸው ማስጠበቅ ሲችሉ በደቡብ አካባቢ ትንሽ ወግ አጥባቂ የተባሉት አካባቢዎች የሚኖሩ ሰዎች ደግሞ ያ መብታቸው የሚደገም የሚገታበት ሁኔታ እየታየ ነው። እንግዲህ ይሄ ይሄ ጉዳይ ነው። ይሄ አሁን በኢሚግሬሽንም ጉዳይ ቢሆን የመራጮችን መብት በተመለከተ፣ የሴቶችን መብት የመምረጥ መብት በተመለከተ፣ የተመሳሳይ ጾታ መብትን በተመለከተ እነዚህ እነዚህ ነገሮች በፌዴራሊዝሙ ምን ያህል ምኑ ነገር በህገ መንግስታዊ እና በማዕከላዊ መንግስት ይወሰናል፣ በህግ ይወሰናል። ምን ያህሉ ወደ ክልሎች ይሄዳል የሚለው የዛ ጉዳይ እንግዲህ ማሳያ ነው። እና በሌሎች ጉዳዮችም ላይ ይሄ ጉዳይ በተለይ የፌዴራል መንግስቱ የኢሚግሬሽን ህግ ላይ ዋነኛና ብቸኛ አስፈጻሚ ነው የሚለውን ነገር ካጣ በተለያዩ ነገሮች ላይ ብዙ ችግር ሊያጋጥሙ ይችላል። ይገምታል። በጣም አመሰግናለሁ አቶ ዳንኤል። ንዩ ደረጃ በጣም አመሰግናለሁ ስጠኝ እድል የተለያዩ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደናደሩ።